sport. ጤና ይስጥልኝ አድማጮች እንደምን ቆይታችኋል? የደቡብ ሱዳን የሴቶች ብሔራዊ የእግር ኳስ ቡድን ለመጀመሪያ ጊዜ ባደረገው ዓለም አቀፍ የወዳጅነት ግጥሚያ በሉሲዎቹ የ11 ለ0 ብርቱ ሽንፈት ገጥሞታል። ሰባት ግቦችን አከታትላ ከመረብ ያሳረፈችውን ግብ አዳኝት አነጋግረናል። በጀርመን ቡንደስሊጋ ሻልከ ከበርካታ ወራት ወዲህ ለመጀመሪያ ጊዜ አሸንፏል። በዘንድሮ የውድድር ዘመን ከ28 ጨዋታዎች ሲያሸንፍ የትናንቱ ሁለተኛው ነው። ሻልከ አውግስቡርግን ያሸነፈ ያሸነፈው አንድ ለዜሮ ነበር። እንደ ሻልከ ኮሎኝም ወደ ታችኛው ዲቪዚዮን የማሽቆልቆል መከራ ተጋርጦበታል። ባየር ሚንሽን በዝቅተኛ ቡድን አቻ መውጣቱ አስደምሟል። ነገ በሻምፒዮንስ ሊግ የመልስ ጨዋታውን ከፈረንሳዩ ፓሪሳን ጀርሞ ጋር ያደርጋል። ወደ ግማሽ ፍጻሜ ለማለፍ ከሁለት ግብ በላይ የግድ ማግባት ይጠበቅበታል። በእንግሊዝ ፕሪሚየር ሊግ ለቀጣይ የውድድር ዘመን የሻምፒዮንስ ሊግ ቦታን ለማስጠበቅ የሚደረገው ፉክክር ተጠናክሯል። ቶትናምና ሊቨርፑል አንገት ላንገት ተና ንቋል። ቸልሲ፣ ዌስትሃም እና ላይስተር ሲቲም ተረጋግተው በፕሪምየር ሊጉ መቆየት እንዳይችሉ ሌሎቹ በቅርብ ርቀት እየተከተሏቸው ነው። አብራችሁ ቆዩ። ሻምፒዮንስ ሊግ ሻምፒዮንስ ሊግ ወደ ግማሽ ፍጻሜ ለማለፍ ወሳኝ የመልስ ጨዋታዎች ነገና ከነገ በስቲያ ይከናወናሉ። በመጀመሪያው ጨዋታ በፈረንሳዊ ፓሪሳን ጀርሞ ሶስት ለሁለት የተሸነፈው ባየርን ሚውንሽን ወደ ቀጣዩ ዙር ለማለፍ ከሁለት በላይ ግቦችን ማስቆጠር አለበት። በነገው ዕለት የእንግሊዙ ቼልሲ ከፖርቹጋሉ ፖርቶ ጋር የሚገጥመው በተመሳሳይ ሰዓት ነው። ከነገ በስቲያም ሁለት የሩብ ፍጻሜ ግጥሚያዎች ይከናወናሉ። በስፔኑ ሪያል ማድሪድ የሶስት ለአንድ ሽንፈት የገጠመው ሊቨርፑል አንፊልድ ላይ ብርቱ ፈተና ይጠብቋል። ሌላኛው የእንግሊዝ ቡድን ማንቸስተር ሲቲ ወደ ዶርትሙንድ አቅንቶ ሲግናል ኢዱና ፓርክ ስታዲየም ውስጥ ዶርትሙንድን ይገጥማል። በመጀመሪያው ዙር ውድድር ሁለት ለአንድ በማሸነፉ የተሻለ እድል ይዞ ነው ወደ ጀርመን ያቀናው። በሻምፒዮንስ ሊጉ በኡኒየን ቤርሊን ቅዳሜ ዕለት አንድ እኩል ተለያይቶ ነጥብ የጣለው መሪው ባየርን ሚንሽን ነገ ፈረንሳይ ውስጥ ለሻምፒዮንስ ሊግ ግማሽ ፍጻሜ ለማለፍ ይፋለማል። ባየርን ሚንሽን በቡንደስሊጋው ስድሳ አምስት ነጥብ ይዞ በመሪነት ቢገኝም ቅዳሜ ለት ነጥብ መጣሉ እንዲሁም የግብ አዳኙ አጥቂ ሮበርት ሌቫንዶቭስኪ በጉዳት አለመሰለፍ ቡድኑ ላይ ብርቱ ተግዳሮት መፍጠሩ አይቀርም። ሮበርት ሌቫንዶቭስኪ ከደረሰበት ጉዳት በመጠኑ አገግሞ ዛሬ የመጀመሪያ የሩጫ ልምምዱን ማድረጉ ታውቋል። ሮበርት ሌቫንዶቭስኪ ብሔራዊ ቡድኑ ፖላንድ በነበራት ዓለም አቀፍ ውድድር ወቅት ነው ጉልበቱ ላይ ጉዳት የደረሰበት። በነገው የሻምፒዮንስ ሊግ የሩብ ፍጻሜ ሁለተኛ ዙር ግጥሚያ ላይ ግን መድረስ እንደማይችል ተገልጧል። የፊት መስመሩን ኤሪክ ማክሲም ቹፖ ሞቲንግ በነ ኪንግስሌ ኮማን፣ ቶማስ ሚለር እና ሌሮይ ሳኔ እየታገዘ እንደሚመራ ይጠበቃል። ፓሪስ ሳንጀርሞ ቀደም ሲል በነበረው ግጥሚያ ሶስት ለሁለት ማሸነፉ ለባየር ሚንሽኑ አሰልጣኝ ሃንሲ ዲተር ፍሊክ የመልሱ ግጥሚያ ከባድ ፈተና ይሆንባቸዋል። ፓሪስ ሳንጀርሞ በፈረንሳይ ሊግ አ ቅዳሜ ዕለት ስትራስቦርግ ግን አራት ለአንድ አንኮታኩተዋል። ቅዳሜዋን ግብ በአስራ ስድስተኛው ደቂቃ ላይ ከመረብ ያሳረፈው ኬሊያን ምባፔ ነበር። ፓሪስ ሳንጀርሞ በሊጉ ከሊል በሶስት ነጥብ ተበልጦ የሁለተኛ ደረጃን ይዟል። ስድሳ ስድስት ነጥብ አለው። ባለፈው የሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ግጥሚያ ፓሪስ ሳንጀርሞ ወሳኙን ድል ባያል ሚንሽን ላይ እንዲቀናጅ ያደረገው አጥቂው የ22 ዓመቱ ኬሊያን ምባፔ በነገው ግጥሚያ እጅግ ይጠበቃል። ምባፔ በሰሜኑ ንፍቀ ክበብ የበጋ ወራት ከፓሪስ ሳን ጀርሞ መልቀቅ እንደሚሻ እና ወደ ሪያል ማድሪድ ሊመጣ እንደሚችል የስፔን ጋዜጦች ዘግቧል። ምናልባትም ወደ ሊቨርፑል አቅንቶ በጀርመናዊው አሰልጣኝ የርገን ክሎፕ ስር ይሆናል ሲሉ ግምታቸውንም የሰጡ አሉ። በአንጻሩ የ28 ዓመቱ ግብፃዊው አጥቂ መሐመድ ሳላህን ፒኤስጂ ከሊቨርፑል መውሰድ እንደሚፈልግ እየተነገረ ነው። እንደ ጎርጎሪሱ አቆጣጠር ከ2017 ጀምሮ ለሊቨርፑል ተሰልፎ የሚጫወተው መሐመድ ሳላህ ለሊቨርፑል በ195 ጨዋታዎች 122 ኳሶችን ከመረብ ማሳረፍ ችሏል። ከመሐመድ ሳላህ በተጨማሪ የቶትናሙ የ27 ዓመቱ አጥቂ ሃሪ ኬንንም ፓሪሳን ጀርሞ ቡድን ለማስመጣት ፍላጎት እንዳለው ለማወቅ ተችሏል። ክሪስቲያኖ ሮናልዶ ሮናልዶም ወደ ፓሪሳን ጀርሙ ሊመጣ ነው እየተባለ ነው። ያ የሚሆነው ግን ኬሊያን ምባፔ ወደ ሪያል ማድሪድ ካቀና ነው ተብሏል። በአንጻሩ ሪያል ማድሪድ የቦሩሲያ ዶርትሙንዱ አጥቂ ኤርሊንግ ሆላንድን ለማስፈረም ዳርዳር ማለት መጀመሩን ቶክ ስፖርት ዘግቧል። በፕሪምየር ሊጉ 74 ነጥብ ይዞ በመሪነት የሚገሰግሰው ማንቸስተር ሲቲ የሻምፒዮንስ ሊግ የመልስ ጨዋታውን የሚያከናውነው የፊታችን ረቡ ነው። ማንቸስተር ሲቲ በቀዳሚው ግጥሚያ ሁለት ለአንድ በማሸነፉ የመልሱ ግጥሚያ ለቦሩሲያ ዶርትሙንድ ፈተና ነው። በዚያ ላይ ወሳኝ የሚባሉ ተጫዋቾች ማርኮ ሮይስ እና ማትስ ሁመልስ ባለፈው ቅዳሜ ከሽቱትጋርት ጋር በነበረው ግጥሚያ ከሜዳ በጊዜ መውጣታቸውም ስጋት አጭሯል። መረጃዎች እንደሚያመለክቱት ማትስ ሁመልስ ሕክምና የሚያሻው የጨጓራ መኮማተር ችግር እንደተፈጠረበት ነው። ማርኮ ሮይስ በበኩሉ የሰውነቱ ዝቅተኛ ክፍል ላይ በደረሰበት ጉዳት ሰባኛው ደቂቃ ላይ ነበር ቅዳሜ ዕለት ከሜዳ የወጣው። ይህ ሁሉ ቢደማመርም አሰልጣኝ ኤዲን ቴርዚች የቻሉትን ሁሉ እንደሚያ እንደሚያደርጉ ተናግሯል። በቸልሲና ፖርቶ ግጥሚያ ደግሞ ጀርመናዊው የቸልሲ አሰልጣኝ ቶማስ ትሁል ከዲየጎ ኮስታ ይልቅ ካይ ሃቫርትስን እንደሚያስቀድሙ ይፋ አድርጓል። ቸልሲ ክሪስታል ፓላስን ቅዳሜ ዕለት አራት ለአንድ ባሸነፈበት ግጥሚያ ካይ ሃቫርትስ አንድ ግብ አግብቶ አንድ ኳስ ለግብ አመቻችቷል። በሻምፒዮንስ ሊግ የመጀመሪያ ዙር የሩብ ፍጻሜ ግጥሚያ ፖርቶን ሁለት ለዜሮ ሲያሸንፉ የካይ ሃቫርትስ አቋም አመርቂ አልነበረም። በዚህም ተተችቶ ነበር። የኢትዮጵያ የሴቶች እግር ኳስ ብሔራዊ ቡድን ሉሲዎቹ በሳምንቱ መጨረሻ ላይ ባደረጉት የወዳጅነት ግጥሚያ ደቡብ ሱዳንን አስራ አንድ ለዜሮ በሆነ ሰፊ ልዩነት ድል አድርጓል። ውድድሩ ከትናንት በስቲያ በኤሌክትሪክ መቋረጥ ምክንያት ሰማንያ አንደኛው ደቂቃ ላይ ሳይጠናቀቅ ከመደበኛው ቀሪ ዘጠኝ ደቂቃዎች የተጠናቀቁት ትናንት ነበር። የትናንቱ ሁለት ግቦችን ጨምሮ ሉሲዎቹ በአጠቃላይ አስራ አንድ ኳሶችን ከመረብ ማሳረፍ ችለዋል። የደቡብ ሱዳን የእግር ኳስ ፌዴሬሽን ማህበር ቡድኑ አለማ ቅፍ ግጥሚያ ሲያደርግ የኢትዮጵያው የመጀመሪያው መሆኑን አሳውቋል። በሳምንቱ መጨረሻ ግጥሚያ ከተቆጠሩ አስራ አንድ ግቦች መካከል ሰባቱን ከመረብ ያሳረፈችውን ሎዛ አበራን ከልምምድ መልስ እረፍት ልታደርግ ባለችበት ሰዓት በስልክ አጥር ያለ ቃለ መጠይቅ አድርገንላታል። በውጤቱ ቡድኑ በአጠቃላይ መደሰቱን ገልጣለች። ሁላችንም ደስ ብሎናል። ያው ጥሩ ውጤት ነው ያመጣ ነው። ሁላችንም ደስ ብሎናል። ያው እዚህም ያሉት የቡድኑ ሙሉ ብሔራዊ ቡድኑ ሰውም ደግሞ ሁላችንም ሀገራችን ስላሸነፍ ስላሸነፈች ደስ ብሎ ነው። እንደው 11 ለዜሮ የኢትዮጵያ ብሔራዊ ቡድን ማሸነፉ ትልቅ የሆነ ነገር ነው። ከዚህ ቀደምም እንደዚሁ ተመሳሳይ ድል አላችሁ፣ የሉሲዎቹ በ2018 19ም ሊቢያንም ጅቡቲንም እንደዚሁ 8 ለዜሮ ያሸነፋችሁበት ታሪክ አለ። በአጠቃላይ ግን ትናንት እንደዚህ በሰፋ ልዩነት ለማሸነፍ የቻላችሁበት ምክንያቱ ምን? ያው በአጠቃላይ ቡድኑ ጥሩ ነበረ፣ ሁሉም የልጆቹ የእኛም አንድ ላይ መስራታችን ነው ብዬ ነው ማስበው። እና ጥሩ ኳስም እንደገና ጥሩ መነጋገርም ጥሩ ስፒሪትም ነበረ። ለዛ ነው። ወደፊት እቅድሽ እንዴት ነው? ከዚህ ቀደም አንቺ ማልታ ውስጥም ትጫዋቺ ነበር፣ ቢር ኪርካራ የሚባል ከተማ። ግን እዛ ቡድን ላይ እንደውም ኮከብ ተጫዋችም ሆነች ነበረ፣ ተመርጠች ነበር አስታውሳለሁ። ጥሩ በነበርሽበት ሰዓት ነው ወደ ኢትዮጵያ መጥተሽ የቀየርሽ ወደ ንግድ ባንክ። ሰዎች ይጠብቁም ነበረ፣ ምናልባት ወደ ሌላ ወደ አውሮፓ ወደ ተለያዩ ቦታ ትሄዳለች የሚልም ሀሳብ ነበር። ስለሱ ትንሽ ነገር ትነግሪናለች፣ እንዴት እንደተመለሽ። ያው ውድድር ቶርናመንቱ ሲያልቅ ተመልሻለሁ። ትንሽ ጌሞች እየቀሩን ኮሮና ስለገባ ኳንቲኑ ተቋርጧል። ከዛ በኋላ ግን ረዥም ወራቶችን ኢትዮጵያ ነበርኩኝ። ኮሮና ደግሞ ባለው ሁኔታ ያለ ኦቬስ ነው፣ በጣም ብዙ እየጨመረ ነው የመጣው እና ያለው ሁኔታ ጥሩ ስላልነበረ እና ከዛ ተያይዞ ደግሞ ከቡድኑ ጋር ያለን መስማማት ባሉት እንትኖች ዲሎች ላይ ጥሩ ስላልነበረ እዛ አልቀጠልኩም። ከዛ በኋላ ግን የመጡ ዕድሎች ነበሩ። አንዳንዶቹ ድሎች ያ ጊዜ እየወሰዱ ስለነበረ፣ ሌላኛው ደግሞ ኤምባሲዎች በሰዓቱ ዝግ ስለነበሩ ሊሆናል ማለት ነው። እንግዲህ አንቺ በሀገር ውስጥም ብቻ አይደለም በውጭም እንደዚህ ከፍተኛ ግቦችን በማስቆጠር ጥሩ ደረጃ ላይ እንዳለች ነው የሚታወቀው። ወደፊት ምንድን ነው እቅድሽ? ኢትዮጵያ ውስጥ ላሉ ቡድኖች ብቻ መጫወት ነው፣ ወደ ውጭስ ክለቦች እንደዚህ ግንኙነት የማድረግ ሀሳብ አለ፣ እንዴት ነው? ያው በዛውን የምቀጥሉ ወደፊት ነው ማስቡ እግር ኳስም እስከምጫወትበት ጊዜ ድረስ ባለኝ አቅም ሁል ጊዜም ራሴን እያሻሻል ወደፊት ነው የምቀጥለው። ስለዚህ ባገኘሁት ዕድል ሁሉ ከሀገር ውጭ ወጥቼ መጫወትም ሀሳብ አለኝ። የተቋረጠ ነገር የለም ስለዚህ አቅሜ በቻለው አቅም ሁሉ እድሎችን ባገኘበት ሁሉ የተሻለ ነገር እንደምሰራ ነው ማስበው። በድጋሚ እንኳን ደስ አለሽ ሎዛ አበራ። ትናንት ያው ተቋርጦ በድጋሚ ትናንት በተጠናቀቀው ጨዋታ አስራ አንድ ለዜሮ ነው ያሸነፋችሁት። ከዛ ውስጥ ሰባቱን ግቦች ያስቆጠርሽው አንቺ ነሽ። በአጠቃላይ ቡድኑ ለአንቺም፣ ለሁላችሁም እንኳን ደስ አላችሁ። መልካም ጊዜ። አመሰግናለሁ። እንኳን ደስ አለን። እንኳን አብሮ ደስ አለን። የኢትዮጵያና የደቡብ ሱዳን ሁለተኛው የአቋም መለኪያ ጨዋታ በነገው ዕለት እንደሚካሄድ የኢትዮጵያ እግር ኳስ ፌዴሬሽን ዛሬ አስታውቋል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።